በአማራ ክልል ባህር ዳር ዙሪያ እና በሌሎችም አካባቢዎች የሚኖሩ በመስኖ የሚያለሙ አርሶ አደሮች አሁን የተከሰተው የነዳጅ ዘይት እጥረት በምርታማነታቸው ላይ ተጽዕኖ እንደፈጠረባቸው ገልጸዋል። በአማራ ክልል ውስጥ የበረታ የነዳጅ እጥረት በተከሰተ ሳምንታት ማስቆጠሩ ተነግሯል። አርሶ አደሮችም በተለየ ሁኔታ እንዲስተናገዱ ጥረት እየተደረገ መሆኑንና የተከሰተውን የነዳጅ ዘይት እጥረት ተከትሎ ታይቷል የተባለውን ሕገወጥነት ለመቆጣጠር ዝግጅት መጀመሩን የክልሉ የንግድ ቢሮ አስታውቋል። አሴር ምስጋናው ዝርዝር ይዛለች። በአማራ ክልል በተለያዩ አካባቢዎች ከፍተኛ የሆነ የነዳጅ እጥረት መከሰቱንና ይህም ከሳምንታት በላይ ማስቆጠሩን ተጠቃሚዎቹ ይናገራሉ። በተለይ በመስኖ ተጠቃሚ አርሶአደሮች ላይ ችግሩ የከፋ እንደሆነ የአሜሪካ ድምፅ ያነጋገራቸው አርሶአደሮች ገልጸዋል። በባህር ዳር ዙሪያ ወረዳ የሚኖረው አርሶአደር ሰፊ ያለማትንኩት የመስኖ ተጠቃሚ መሆኑን ገልጾ አሁን የተከሰተው የቤንዚን እጥረት ግን በምርታማነቱ ላይ

አዎ፣ መስኖ ነው የምጠቀመው። በመስኖ ቤንዚን ነው የምጠቀመው። አራተኛ ቀን ያው አሁንም አላገኘሁም። አሁን ተዘግቷን ብለው ይሄ ደሞ እንግዲህ ገና ሌላ ማደያ ሄደን ወረፋ ተይዟን ደሞ እንግዲህ አምስት ቀን ወይ እንሰል ብቻም ደሞ አላገኝ ይችላል። ምርታማነት የሚባለው ነገር ነው አሁን ጾማችን እንዳናድር የሚለው ነገር ነው እንጂ አሁን እያንከላችን ነው ያለው። ምርታማነት ለገበያ የሚቀርበው ነገር እኮ ምንም ነገር የለም። ግን ጾማችን እንዳናድር ደሞ እንደዚህ ሁነን እንደምሄዳለን። ይሄ አርሶ አደር ከተማው አደም ከአምስት ቀን በላይ ቤንዚን ለማግኘት እንደ ተጉላላ፣ ገልጾ በዚህም ላላስፈላጊ ወጪና እንግልት መዳረጉን ገልጿል። እኔ ከወራሚት ነው ያለውኝ ግን ከወጣው ሳምንት አልፎኛል። ማደያው ላይ ግን ዝም ብሎ የማጭበርበር ስራ ነው እንጂ ሊቀዱልንም አልቻሉም። ለጀሪካ ሀያ ብር እንከፍላለን። ድጋሚ ደግሞ ስንገባ መቶ ብር እንከፍላለን። የሚቀዳልንም ሀያ ሌትር ብቻ ነው የሚሰጠንም ያችንም ሆነ አጠቅመ ነው ሀያ ብር ሀያ ብር ምንከፍል ለዘበኛ ማሳደሪያ ነው ደግመን ደግሞ እንከፍላለን አምጣ ሲለን እንሰጣለን ዙሮ ዙሮ እነሱ ጥቅማቸው የማሳደሪውን የሚጠበላሉ ደግሞም ደግሞ 100 ብር ይጠበላሉ። 100 ብር ለዛ ለማደዩን የሚጠበሉ ከሚቀዳበት ሌላ ለሰራተኞቹ ማለት ነው የሚቆረጥ ሃያ ሊትር ለመግዛት 800 ብር ነው። ለዚህ ማለት ነው። እኛ ለሽንኩርት ነው የምንጠቀመው፣ ለሽንኩርት ለጤፍ ነው የምንጠቀመው። ግን አርሶ አደሩም በስንቅ የሚመጣለ ከኛ ሌላ ማለት ነው ስንቅ ቋጥሮ የሚመጡ አሉ። እኛስ መቼም በዚህ የተሰበቻችን በዚህ ቅርብ ናቸው፣ ግን ከፎገራ አንስተው ከክርስቶስ ሰምራ አንስተው የሚመጡ ህብረተሰብ አለ እና እነዚያ ዱላም እየተደበደቡ እግራቸው እየቆሰለ የሄደ ግለሰብ አለ። በጣም ያሳዝናል። ከአንድ ሺህ ብር በላይ የሚበላበት አጥፍቻለሁ እ ድጋሚ አራት ጀሪጋ ጠፋ። የአማራ ክልል ግብርና ቢሮ የተከሰተውን የቤንዚን እጥረት በክልሉ ምርትና ምርታማነት ላይ አሉታዊ ተጽዕኖ መፍጠሩን የህዝብ ግንኙነት ኃላፊው አቶ አምሳሉ ጎቤ ገልጸው ችግሩን ለመፍታት ከንግድ ቢሮ ጋር አብረው እየሰሩ መሆኑን ተናግረዋል። ግብርና ቢሮ ምንድነው እያደረገ ያለው? በተለይ ለልክና ለንግድ ቢሮ ደንገቶች ይጽፋል። የተለየ ትኩረት ተሰጠው አርሶ አደሮች ነቢዩሎም በርግጥ ይሄንን ትኩረት ሰጥቶ እየሰራ ይመስለኛል። ግን እዛ ወረዳ ላይ አሁን ቀበሌ ላይ ወረዳ ላይ ያሉ አስፈጻሚ አካላት ልዩ ትኩረት ሰጥተው ባለ ሀብቶች በተለይ የመጣችውንም ቢሆን ማለት ነው እጥረቱም በተጠበቀው የመጣውንም ቢሆን የቅድሚያ ቅድሚያ እየሰጡ አስወደዶችን እንዲያግዛቸው ነው። የአማራ ክልል ንግድ ቢሮ የንግድ ውድድርና የሸማቾች ጉዳይ የመሰረታዊ እቃዎች ክትትልና ቁጥጥር ዳይሬክተር ተወካይ አቶ ደመላሽ ታደለ የቤንዚን እጥረትን ተከትሎ የታየው ህገወጥነት አሳሳቢነት የተረዱ መሆኑን ገልጸዋል። ከከፍተኛ አመራሮች እና ከጸጥታ አካላት ጋር በመሆን የአሰራር ቁጥጥር ስራ በተለየ መልኩ ለመጀመር ቅድመ ዝግጅት መደረጉንም ተናግረዋል። በተገኙበት የፖሊስ ኮሚሽኑ የዞኑ ፖሊስ መምሪያ ኃላፊዎች፣ የዞኑ ፖሊስ ሰላምና ደህንነት ኃላፊዎች እነሱ በተገኙበት በጋራ ባለፈው አረብ ገምግመናል። እንዴት አድርገን ይሄን ያለውን ችግር እንታረሚል ማለት ነው። ስለዚህ እዚያ ነዳጅ ማደያ ላይ ሆነው ያለአግባብ ገንዘብ የሚጠይቁ ካሉ ሌላም እንደዚህ ታቦታጅ የሚሰሩ ካሉ እነሱ ላይ ጥብቅ ቁጥጥር ይደረግ ይደረግና ለህግቶች የሚቀዳውም ሆነ የሚገዛው ህጋዊ እርምጃ ይወሰድበት። በተፋጠነ ችሎት የፍትህ አካላትን ማገዛውና ህጋዊ እርምጃ እየተወሰደ ወደ ትክክለኛው ትራክ ከልፋ ከዚያ ውጭ ያለውን የአቅርቦት ችግርም እንፍታ የሚል ነገር አደም አድሜ ላይ ነው የተደረሰው እና ይሄን እንዲሰሩ የልጅ ሀይል ፖሊስ አካላት፣ የንግድ ባለሙያዎች በየማዲያው ተሰማርቶ ይህን ችግር እንዲፈቱ እየተደረገ ነው ያለው። ከፖሊስ ጋር የምንገናኛለን። አሁን የስነምግባር ችግር የሌለባቸው ፖሊሶች እየተመለመሉ ወደዚህ እንዲገቡ እየተደረገ ነው። እኛ ከሚሰራው ስራ ይህ ነው ያሉ እና በዚህ አፕሮች እንግዲህ ችግሩን ለመሳበረት እየተደረገ ነው። አቶ ደመላሽ አክለው አርሶ አደሩ ቅድሚያ እንዲያገኝም በአካባቢያቸው መረጃ ይዘው እንዲመጡ ተደርጓል ብለዋል። ለአርሶ አደሮች ከቀበሌ ወይም ከግብርና በሚጻፍላቸው ደብዳቤ መሰረት በየ ማደያዎቹ ቅድሚያ እንዲስተናገዱ የሚደረግበት ሁኔታ ያለው ግን ይህችን አካባቢ በመጠቀም ጄሪካን እየያዙ የተጭበረበረ ማስረጃ እያመጡ ተጠቃሚ ላይ መሆን የሚፈልጉ አሉ እና እነሱ ሌሎች ናቸው ብለን በኢትዮጵያ በቅርቡ የተካሄደው ያልተለመደ የነዳጅ ዋጋ ጭማሬ መነጋገሪያ ሁኖ መቀጠሉ ይታወቃል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር